የዲደብሊው ዜና በመጀመሪያም ዋና ዋና ዜና። ሩዋንዳ በሙስናና ስልጣንን ያለ አግባብ በመጠቀም የጠረጠረቻቸውን ሶስት ከፍተኛ ባለሥልጣናት አሰረች። በኢራን ሻሂድ ራጃ የተባለ ወደብ ላይ በተከሰተ ፍንዳታ የሞቱ ሰዎች ቁጥር ወደ አርባ አሻቀበ። በካናዳ ቫንኮቨር ከተማ በሚኖሩ የፊሊፒንስ ዜጎች ባህላዊ መርሃ ግብር ላይ አንድ ግለሰብ ተሽከርካሪ ነድቶ ዘጠኝ ሰዎች ገደለ። የእስራኤል ጦር በሊባኖስ ዋና ከተማ ደቡባዊ ክፍል የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። ጦሩ ማስጠንቀቂያውን ከሰጠ ከአንድ ሰዓት በኋላ እስራኤል በተዋጊ ጀቶች በደቡባዊ ቤይሩት ጥቃት መፈጸሟን ሬውተርስ ዘግቧል። ሩሲያ የዩክሬን ጦር ሰራዊት የውጭ ተዋጊዎችና በአውሮፓ የተላኩ ወታደራዊ አሰልጣኞች የሚጠቀሙባቸውን ኢላማዎች ጥቃት መፈጸሟን እንደምትቀጥል የሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። በለንደን ማራቶን ኢትዮጵያዊቷ ትዕግስት አሰፋ በርቀቱ የዓለም የሴቶች ክብረ ወሰን በማሻሻል አሸነፈች። ዜናው በዝርዝር ሩዋንዳ፣ በሙስናና ስልጣንን ያለ አግባብ በመጠቀም የጠረጠረቻቸውን ሶስት ከፍተኛ ባለሥልጣናት አሰረች። በቁጥጥር ስር የዋሉት የሩዋንዳ ማዕድን ፔትሮሊየምና ጋዝ ቦርድ ሹማምንት ናቸው። የሩዋንዳ ምርመራ ቢሮ አጉስቲን ሩዋማ ሙሻና፣ ጆን ካዳንጊራና ና ሪቻርድ ኒዮጋቦ መቼ በቁጥጥር ስር እንደዋሉ ያለው ነገር ባይኖርም በዋና ከተማዋ ኪጋሊ በእስር ላይ እንደሚገኙ አስታውቋል። ሶስቱ ባለሥልጣናት በሙስናና ስልጣንን ያለ አግባብ በመጠቀም ወንጀል ተባባሪ ናቸው ተብለው ከተጠረጠሩ አራት ነጋዴዎች ጋር በቁጥጥር ስር እንደዋሉ የሩዋንዳ ምርመራ ቢሮ ያወጣው መግለጫ ይጠቁማል። በኢራን ሻሂድ ራጃኢ የተባለ ወደብ ላይ በተከሰተ ፍንዳታ የሞቱ ሰዎች ቁጥር ወደ አርባ ሻቀበ በፍንዳታው ከአንድ ሺህ በላይ ሰዎች ጉዳት ደርሶባቸዋል ትናንት ቅዳሜ ፍንዳታው የተከሰተው ከሆርሙዝ ወሽመጥ አቅራቢያ በሚገኝ የኢራን ወደቦች ትልቁ ነው ከተሄራን በ1000 ኪሎ ሜትር ርቀት ላይ የሚገኘው ወደብ ከኢራን ወጪና ገቢ ንግድ ግማሽ ያክሉ የሚንቀሳቀስበት እንደሆነ የሀገሬው መገናኛ ብዙሃን ዘግበዋል በፍንዳታው በተፈጠረ የሚያፍንጭስና የአየር ብክለት ሳቢያ ባንዳር አባስ በተባለችው የሆርሙዝ ጋን ክፍለ ግዛት ዋና ከተማ የሚገኙ ትምህርት ቤቶችና ቢሮዎች ሙሉ በሙሉ እንዲዘጉ መደረጉን የፈረንሳይ ዜና አገልግሎት ዘግቧል። የኢራን ጤና ሚኒስቴር ነዋሪዎች ተጨማሪ መረጃ እስኪሰጣቸው ድረስ ወደ ውጭ ከመውጣት እንዲታቀቡና የመተንፈሻ አካል የሚሸፍን ጭብል እንዲጠቀሙ አዟል። አደጋው የደረሰበትን ወደ በጎበኙት ፕሬዚደንት መስዑድ ፔዥኪያን የሚወዷቸውን ያጡ ቤተሰቦችና የተጎዱትን እንንከባከባለን ሲሉ ቃል ገብተዋል። የኢራን ባለስልጣናት ማረጋገጫ ባይሰጡም ፍንዳታው በወደቡ በተከማቸ ተቀጣጣይ ኬሚካል ሳቢያ ሳይፈጠር እንዳልቀረ የሚጠቁሙ በርካታ ዘገባዎች አሉ። የእስራኤል ጦር በሊባኖስ ዋና ከተማ ደቡባዊ ክፍል የሚኖሩ ሰዎች አካባቢውን ለቀው እንዲወጡ አስጠነቀቀ። ማስጠንቀቂያው ከአንድ ወር በኋላ የመጀመሪያው ነው። ጦሩ ማስጠንቀቂያውን የሰጠው በሂዝቦላህ ኢላማዎች ላይ ጥቃት ሊፈጽም በመሆኑ እንደሆነ አስታውቋል። የእስራኤል ጦር ቃል አቀባይ አቪቼ አድራኤ በቤሩቅ ከተማ ሀታት የተባለ ሰፈር የሚኖሩ ሰዎች ከበርካታ ህንፃዎች ለቀው እንዲወጡ በኤክስ በኩል አሳስበዋል። ቃል አቀባዩ በሰፈሩት መልእክት መሰረት የአካባቢው ነዋሪዎች ከህንፃዎች ቢያንስ 300 ሜትር መራቅ አለበት ቸው። ጦሩ ማስጠንቀቂያውን ከሰጠ ከአንድ ሰዓት በኋላ እስራኤል በተዋጊ ጀቶች በደቡባዊ ቤሩት ጥቃት መፈጸሟን ሬውተርስ ዘግቧል። ይህ ዶይቸ ቬለ ነው። ሩሲያ የዩክሬን ጦር ሰራዊት የውጭ ተዋጊዎች እና በአውሮፓ የተላኩ ወታደራዊ አሰልጣኞች የሚጠቀሙባቸው ኢላማዎች ላይ ጥቃት መፈጸሟን እንደምትቀጥል የሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ባለፈው ሳምንት ሩሲያ በኪየቭ ከተማ በሚገኝ የመኖሪያ ሕንፃ ላይ በፈጸመችው ጥቃት 12 ሰዎች ተገለው ነበር። ላቭሮቭ ዛሬ ከአሜሪካው ሲቢኤስ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ የጥቃቱ ኢላማ ሰላማዊ ሰዎች እንዳልነበሩ ተናግረዋል። በተያያዘ ዜና ፕሬዚደንት ቮሎዶሚር ዜሌንስኪ የዩክሬን ወታደሮች አሁንም በሩሲያ በሚገኘው የኩርስክ ግዛት እየተዋጉ መሆኑን ገልጸዋል። ትላንት ቅዳሜ ሩሲያ የዩክሬን ኃይሎችን ከግዛቲቱ ጠራርጋ ማስወጣቷን አስታውቃ ነበር። ዜሌንስኪ ግን ዛሬ እሁድ በቴሌግራም በኩል ባስተላለፉት መልእክት ጦራችን በብርታት በኩርስክና በቤልጎሮድ የተቆጣጠራቸውን ቦታዎች እየተከላከለ ይገኛል ብለዋል። በካናዳ ቫንኮቨር ከተማ በሚኖሩ የፊሊፒንስ ዜጎች ባህላዊ መርሃ ግብር ላይ አንድ ግለሰብ ተሽከርካሪ ነድቶ ዘጠኝ ሰዎች ገደለ። በጥቃቱ ቁጥራቸው በውል ያልተገለጸ ሰዎች ቆስለዋል። ትላንት ቅዳሜ ምሽት ጥቃቱ የተፈጸመው የፊሊፒንስ ሰዎች በሀገሪቱ ነፃነት ትልቅ ቦታ የሚሰጣቸው ብሔራዊ ጀግና የሚታሰቡበትን በዓል ለመታደም በተሰበሰቡበት ነው። የካናዳ ጠቅላይ ሚኒስትር ማርክ ካርኔ በጥቃቱ እጅግ ማዘናቸውን ገልጸዋል። ፖሊስ የ30 ዓመት የቫንኮቨር ከተማ ነዋሪ በቁጥጥር ቁጥጥር ስር እንዳዋል አስታውቋል። ተጠርጣሪው ጥቃት ከተፈጸመበት ቦታ ሲሸሽ የመርሃ ግብሩ ታዳሚዎች አሯሩጠው በመያዝ ለፖሊስ እንዳስረከቡት ሬውተርስ ዘግቧል። የቫንኮቨር ከተማ ፖሊስ በሀገሪቱ ምዕራባዊ ክፍል በምትገኘው ከተማ የተፈጸመው ጥቃት የሽብር ድርጊት ነው የሚል እምነት የለውም። በመጨረሻም ስፖርት በለንደን ማራቶን ኢትዮጵያዊቷ ትዕግስት አሰፋ በርቀቱ የዓለም የሴቶች ክብረ ወሰን በማሻሻል አሸነፈች። ትዕግስት ዛሬ እሁድ የተካሄደውን ውድድር ሁለት ሰዓት ከ15 ደቂቃ ከ50 ሰከንዶች በመሮጥ አጠናቃለች። ሰዓቱ በማራቶን በሴቶች ብቻ በተደረገ ውድድር አዲስ የዓለም ክብረ ወሰን ሆኖ ተመዝግቦላታል። ትዕግስት ባለፈው ዓመት ሁለተኛ ነበር የወጣሁት፣ ስለዚህ እዚህ ማሸነፍ ልዩ ነው ስትል ለቢቢሲ ተናግራለች። ባለፈው ዓመት በቀዝቃዛ የአየር ጠባይና በቋንጃዋ ላይ በተሰማት ሕመም ተቸግራ እንደነበር ያስታወሰችው ትዕግስት ዘንድሮ የበለጠ ተስማሚ ሆኖ እንደ ቀለላ ታስረድታለች። ትዕግስት ውድድሩን ያጠናቀቀችው ሁለተኛ ከወጣችው ኬንያዊት በሶስት ደቂቃዎች ገደማ ቀድማ ነው። ኬንያዊቷ ጆይስሊን ጄፕኮሴጊ ውድድሩን በሁለት ሰዓት ከ18 ደቂቃ 44 ሰከንዶች በመጨረስ ሁለተኛ ወጥታለች። ታሸንፋለች ተብሎ ቅድመ ግምት የተሰጣት ኔዘርላንዳዊቷ ሲፈን ሐሰን በሁለት ሰዓት ከ19 ደቂቃ በማጠናቀቅ ሶስተኛ ወጥታለች። ኢትዮጵያዊቷ ሄቨን ኃይሉ አራተኛ ሆናለች። በወንዶች ኬንያዊው ሰባስቲያን ሳወ የማራቶን ውድድሩን በመጀመሪያ ተሳትፎው በሁለት ሰዓት ከሁለት ደቂቃ ከ27 ሰከንዶች አጠናቋ አሸናፊ ሆኗል። ዩጋንዳዊው ጃኮብ ኪፕሎሞ እና ኬንያዊው አሌክሳንደር ሙቲሶ ተከታትለው በመግባት ሁለተኛና ሦስተኛ ወጥተዋል። በውድድሩ ከተሳተፉ ኢትዮጵያውያን የፓሪስ ኦሎምፒክ አሸናፊው ታምራት ቶላ አምስተኛ፣ ሚልኬሳ መንገሻ አስረኛ ሆነው አጠናቀዋል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ሩዋንዳ በሙስናና ስልጣንን ያለ አግባብ በመጠቀም የጠረጠራቻቸውን ሶስት ከፍተኛ ባለሥልጣናት አሰረች። በኢራን ሻሂድ ራጃኢ የተባለ ወደብ ላይ በተከሰተ ፍንዳታ የሞቱ ሰዎች ቁጥር ወደ አርባ አሻቀበ። በለንደን ማራቶን ኢትዮጵያዊቷ ትዕግስት አሰፋ በርቀቱ የዓለም የሴቶች ክብረ ወሰን በማሻሻል አሸነፈች። ዜናው በዚሁ አበቃ። ጤና ይስጥልኝ።